ትኩረት በአፍሪካ በደቡብ አፍሪቃ ከጆሃንስበርግ ከተማ ወጣ ብሎ በሚገኘው ጥቁሮች ደቡብ አፍሪቃውያን በሚኖሩበት የሶዌቶ ከተማ ውስጥ ታሪካዊ የሕዝብ አመፅ ከተካሄደ ከትናንት በስቲያ እንደ ጎርጎሪዮሳውያኑ የዘመን ቀመር ሰኔ 16 2016 ዓ ም 40 ዓመት ሆነው። የውሁዳኑ ነጮች ዘረኛ መንግስት ጸጥታ አስከባሪዎች እንደ ጎርጎሬዎሳውያኑ የዘመን ቀመር ሰኔ 16 1976 ዓ ም በሶዌቶ ከተማ ተቃውሞ ሰልፍ በወጡ ተማሪዎች ላይ በመደዳ ተኩስ በመክፈት በግምት ከ170 የሚበልጡትን ገድለዋል። በሰበቡም በቀጠሉት ቀናት በተካሄደው አመፅና ግጭት ከ500 በላይ ሰላማዊ ሰዎች በጸጥታ አስከባሪዎች ኃይል እርምጃ ሕይወታቸውን አጥተዋል። ተማሪዎቹ በዚያን ጊዜ አደባባይ የወጡበት ምክንያት የአፓርታይድ መንግስት ደቡብ አፍሪቃ ውስጥ ውሁዳኑ ነጮች የሚናገሩት አፍሪካንስ ብቸኛው የትምህርት መስጫ ቋንቋ እንዲሆን ያወጣውን ደንብ በመቃወም ነበር። ወጣቶቹ ተማሪዎች በሕይወታቸው የከፈሉት መስዋዕትነት ዛሬ የተሻለች ስዌቶና ነጻ ደቡብ አፍሪቃ ለመፍጠር እንዳስቻለ ከ4 ከአርባ ዓመታት በፊት በተካሄደው ጭፍጨፋ የተረፉት ሁሉ ይመሰክራሉ። ስዌቶ ውስጥ ከአራት አስርተ ዓመታት በፊት ረቡዕ ሰኔ 16 1976 ዓ ም በብዙ መቶዎች የሚቆጠሩ ሕጻናት ተማሪዎች ወላጆቻቸውን ያው እንደ ወትሯቸው ተሰናብተው ነበር ወደ ትምህርት ቤታቸው የሄዱት። ተማሪዎቹ ይኸው ስንብት ለብዙዎቹ የመጨረሻው እንደሚሆን አላወቁም ነበር። በዚያን ዕለት ሕጻናቱ ትምህርት ቤት እንደደረሱም በሁለተኛ ደረጃ ተማሪዎች አበረታችነት በተወሰደው ውሳኔ መሰረት የአፓርታይድ ማለትም የውሁዳኑ ነጮች ዘረኛ መንግስት በደቡብ አፍሪካ ትምህርት ቤቶች ውስጥ በአፍሪካንስ ቋንቋ ብቻ ትምህርት እንዲሰጥ ያሳለፈውን ውሳኔ በመቃወም በጠቅላላ አደባባይ ወጡ። ይህንኑ ታሪካዊ የተቃውሞ ሰልፍ ከጠሩት ተማሪዎች መካከል አንዱ የነበረው መርፊ ሞሮብ በዚያን ዕለት ሰልፍ የወጡት በሺህ የሚቆጠሩ ተማሪዎች በጠቅላላ በሰላማዊ መንገድ ሊያስተላልፉት የፈለጉት አንድ ግልጽ መልእክት እንደነበር ያስታውሳል። ጨቋኞች የራሳቸውን ቋንቋ በተጨቆነ ህዝብ ላይ ለመጫን የሞከሩበት ድርጊት ጭቆናውን አባብሶታል እና ያኔ በዚህ አንጻር እርምጃ መውሰድ እንዳለብን ተሰማን ይሁን እንጂ ደቡብ አፍሪቃውያኑ ተቃዋሚ ሰልፈኞች በምዕራብ ኦርላንዶ ቪላ ካዚ መንገድ በደረሱበት ጊዜ የአፓርታይድ መንግስት ፖሊሶች ወዲያው ተኩስ ከፈቱባቸው በሰልፉ የተገኘውና በፖሊስ ጥይት ተመቶ በማጣጣር ላይ የነበረውን የ13 ዓመቱን ተማሪ ሄክቶር ፒተርሰንን ፎቶ እያነሳው ሳም እንዚማ እንዴት አንድ ወጣት ነጭ ፖሊስ በብዙ መቶዎች የሚቆጠሩ ተማሪዎችን ህይወት ያጠፋውንና በመቶዎች የሚቆጠሩትን ደግሞ ያቆሰለውን ተኩስ እንደከፈተ ያስታውሳል። ሽጉጡን ወጣ አድርጎ የተሰበሰበው ህዝብ ላይ መተኮስ ጀመረ። ፖሊስም እንዲተኩስ ትእዛዝ ሰጠ እና በዚያን ጊዜ ግርግር ተፈጠረ። ፖሊስ እንዳሻው ካለ ኢላማ መተኮስ ቀጠለ። ያኔ አንድ ትንሽ ልጅ ሲወድቅ ተመለከቱ። እንደ ጎርጎሪዮሳውያኑ የዘመን ቀመር በ1976 ዓ ምቱ የህዝብ አመጽ ወቅት የ16 ዓመት ወጣት የነበሩት ወይዘሮ ማዚ ቦኮ በዚያች ዕለት ፖሊስ በወሰደው እርምጃ ምን ያህል መደናገጣቸውን ሲገልጹ እንዲህ ነበር ያሉት። ፖሊስ በእኛ በተማሪዎች ላይ የፈጸመው የኃይል እርምጃ ያን ያህል ጠንካራና የሕፃናትን ሕይወት ያጠፋ ነው ብለን አልገመትንም ነበር። ከሶዌቶ ጭፍጨፋ በኋላ በመቶዎች የሚገመቱ ወጣቶች ከደቡብ አፍሪቃ ሸሽተው በመሰደድ እንደ ጎርጎሪዮሳውያኑ የዘመን ቀመር የ1994 ዓ ም ነጻነትን ያስገኘውን የብረት ትግል ጀምረዋል። እርግጥ ሰላማዊውና የብረቱ ትግል ባንድነት ነጻነት ቢያስገኝም ልክ እንደ ማንኛውም ትግል ሁሉ የተማሪዎቹም ተቃውሞ በብዙ ቤተሰቦች ላይ የማይጠፋ ጥባሳ ትቶ ነው ያለፈው። አንቷኔት ሲት ሆል ከ40 ዓመታት በፊት በተማሪዎቹ ተቃውሞ ወቅት እየተገደለው የ13 ዓመቱ ሄክቶር ፒተርሰን እህት ናት። ከዚያ ወንድሜን ተመለከትኩ። ከአፉ ደም ይፈስ ነበረ እና ሰውየው ወንድሜን መኪና ውስጥ ሊያስገባ ሲል ውይ ሞቷል አለ። ያንን ስሰማ የማደርገው ጠፋኝ። ግራ በመጋባት ለቅሶ ይንቀጠል ክራይንግ ኢንስፓሬሽን የሄክቶር ቤተሰብ በፖሊስ ጥይት ተመቶ በማጣጣር ላይ የነበረውን ልጃቸውን ሄክቶር እጆቹ ላይ አቅፎ ይዞ የነበረው ምቡይሳ ማክሆቦ በወቅቱ የት እንደደረሰ እስከ ዛሬ ያጠያይቃሉ። በሶዌቶ ታሪካዊ ቦታዎችን የሚያስጎበኘው ፖሎኮ እንታህኮ የሄክቶር ቤተሰብ ዛሬ ከ40 ዓመታት በኋላም ሀዘኑ ለምን እንዳልጠፋለት እንደሚከተለው ያስረዳል። ከደቡብ አፍሪቃ ሸሽቶ ወደ ቦትስዋና ሄደ። ከዚያ የትምህርት ዕድል አግኝቶ ወደ ናይጄሪያ ተጓዘ። ከዚያ ወዲህ ግን የት እንደደረሰ ሳላቁ ጠፍቷል። እምቦይሳ ማኩብ በህይወት ይኖር አይኖር እስከ ዛሬ ድረስ እየጠየቅን ነው። እምቦይሳ ማኩብ እስ አ ላይፍ ኦ ነዎት ብዙ የስዌቶ ነዋሪዎች ወጣት ተማሪዎች በ1976 ዓ ም ለሀገሪቱ ነጻነት ላበረከቱት ድርሻቸው ዛሬም አድናቆታቸውን ይገልጻሉ። በዚያን ጊዜ በስዌቶ በተካሄደው የተማሪዎች ተቃውሞ ሰልፍ ላይ የተሳተፈው ኡፖ ሞሎቶ ዛሬ በስዌቶ የተነቃቃው የሰኔ 16 መታሰቢያ ድርጅት ፕሮጀ ዋና አስተባባሪ ነው። እንደ ኡፖ ሞሎቶ አመለካከት ተማሪዎቹ በ1976 ዓ ም በከፈሉት መስዋዕትነት የተነሳ በአሁኑ ጊዜ ስዌቶ እና ደቡብ አፍሪቃ በተሻለ ሁኔታ ላይ ይገኛሉ። እንደ በፊቱ ነጮችና ጥቁሮች ተለያይቶ አይደለም የሚኖሩ። ሁላችንም አንድ አይነት መታወቂያ ነው ያለ። ዛሬ አስፋልት መንገዶችም አሉ። ልጆች ሳለን ትዝለኛል። እግር ኳስ እንጫወት የነበረው አቧራ ላይ ነበር። ፉትቦል ፉትቦል አራውንድ ዳስት የወጣቶቹ መስዋዕትነት በሀገሪቱ ለተገኘው የፖለቲካ ነጻነት እርግጥ ከፍተኛ ድርሻ ቢያበረክትም በትምህርቱ ዘርፍ የሚፈለገው ውጤት ላይ ሙሉ በሙሉ አልተደረሰም። እርግጥ የውሁዳኑ ነጮች ዘረኛ መንግስት ያቋቋመው የትምህርት መዋቅር ፈራርሷል። ግን ደቡብ አፍሪቃውያን ዛሬም ቢሆን ከኢኮኖሚያዊ ነጻነት እጅግ ርቀው በመገኘታቸው ከነጮቹ አቻዎቻቸው ጋር በእኩል ደረጃ እንደማይገኙ ነው በጆሃንስበርግ ያሉት የፖለቲካ ተንታኝ ራልፍ ማቴጋ ያስረዱት። ምንም እንኳን በአሁኑ ጊዜ ጥቁሮቹን ደቡብ አፍሪካውያን በፈለጉበት የትምህርት ተቋም ገብቶ ትምህርታቸውን ከመከታተል የሚያግዳቸው ሕግ ባይኖርም የኢኮኖሚው አቅማቸው ይገድባቸዋል። በሌላ አነጋገር ተማሪዎቹ ለትምህርቱ የሚያስፈልጋቸውን ገንዘብ መክፈል የማይችሉበት ሁኔታ ውስጥ ነው የሚገኙት። ማቴጋ በነጮችና በጥቁሮች ኢኮኖሚያዊ ደረጃ ይዞታ ላይ የሚታየው ጉልሁ ልዩነት የሚያሳስባቸውን ደቡብ አፍሪቃውያን የተማሪዎችን አስተያየት ጭምር በመጥቀስ እንዳመለከቱት ይህንኑ ልዩነት ለማስወገድ ከተፈለገ የስዌቶን ጭፍጨፋ በየአመቱ በተለያየ ስነ ስርዓት ማሰብ ብቻውን በሀገሪቱ ለውጥ ማምጣት አያስችልም። ሰዎች ብዙ መስራት አለብን እያሉ ነው። ለ1976 ዓመተ ምህረት ወጣቶች የሚገባቸውን ክብር መስጠት የሚቻለው ትምህርትን ለሚፈልጉ ሁሉ ተደራሽ በማድረግ ነው። የደቡብ አፍሪቃ ተማሪዎች በሀገሪቱ የትምህርት ተቋማት ውስጥ በሚታየው የነጮች ተጽዕኖ አንጻር ካለፉት ጥቂት ዓመታት ወዲህ ባካሄዱት ተቃውሞ ያነሷቸው ጥያቄዎች ተገቢ መሆናቸውን ተንታኙ ራልፍ ማቴጋ ገልጸዋል። ማቴጋ እንደሚሉት የአፓርታይድ ስርዓት ከተገረሰሰ በኋላ በሀገሪቱ ስልጣን ላይ የሚገኘው የአፍሪቃውያን ብሔረተኞች እንቅስቃሴ በምህፃሩ ኤኤንሲ የሚመራው መንግስት ባለፉት 20 ዓመታት ትምህርትን በሁሉም ደረጃ ለሁሉም ማዳረስ የሚያስችል መርሃ ግብር አላወጣም። ለዚሁ ጥያቄ መንግስት የሰጠው ምላሽ ትምህርታቸውን ለመከታተል የሚፈልጉ ተማሪዎች የሚያስፈልገውን ገንዘብ በብድር መልክ መስጠት የተሰኘ ነው። ይሁን እንጂ ብድር በመስጠት ብቻ የአፓርታይድ ስርዓት ትቶ ያለፈውን ማለትም ብዙሃኑን ከትምህርቱ ስርዓት ያገለለውን የተሳሳተ አሰራር ማረም አይቻልም። በአሁኑ ጊዜ ወጣቶቹ ደቡብ አፍሪቃውያን ብቻ ሳይሆኑ በስዌቶው ህዝባዊ እንቅስቃሴ የተሳተፉትም ሳይቀሩ በዚሁ ካለፈው ሐሙስ ወዲህ መከበር በያዘው አርባኛው የስዌቶ ጭፍጨፋ መታሰቢያ ወቅት እንደ ፖለቲካ ተንታኙ ራልፍ ማቴጋ አስተያየት በተለይ እያጎሉት አንድ መልእክት የአሁኑ የደቡብ አፍሪቃ ወጣት ትውልድ በጠቅላላ ተጠቃሚ እንዲሆን ከተፈለገ በትምህርቱ ስርዓት ላይ የሚታየው እኩልነት የተጓደለበት አሰራር ሊስተካከል ይገባል የሚለውን ሀሳብ ነው።